ሲሳይ ለማና ጉሉሜ ቶሎሳ በፍራንክፈርት ማራቶን በሁለቱም ጾታ በማሸነፍ የመጀመሪያዎቹ የኢትዮጵያ አትሌቶች ሆኑ። በቬኒስ ማራቶን ደግሞ የሴቶቹን እህቴ ብዙአየሁ በአንደኝነት አጠናቃለች። እንደ ምን አመሽታችሁልኛል የተከበራችሁ አድማጮቼ። የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። እንደ ተገለጸው በትላንቱ የፍራንክፈርት ማራቶን በሁለቱም ጾታዎች ድል በመቀዳጀት የመጀመሪያዎቹ የኢትዮጵያ አትሌቶች የሆኑት በወንዶቹ ሲሳይ ለማ በሴቶቹ ጉሉሜ ቶሎሳ ናቸው። በወንዶቹ መካከል የተካሄደውን እልህ አስጨራሽ ፉክክር ብናይ አርባ ሁለተኛው ኪሎ ሜትር ውስጥ ሲገቡ የቀሩት ሦስት ብቻ ነበሩ። ሆኖም ሲሳይ ለማ ኬንያውያኑን ላሚ ሩቶንና አልፈርስ ላጋትን ጥሎ በማለፍ በ2 ሰዓት 06 ደቂቃ 26 ሴኮንድ በአንደኝነት ፈጸመ። ሲሳይ የራሱን ፈጣን ጊዜ ትላንት በ40 ሴኮንድ አሻሽሉ። የሴቶቹ አጨራረስ አስደናቂ ተብሎ ተመዝግቧል። ጉሉሜ ቶሎሳ ሌላዪቱን የሀገሯን አትሌት ድንቅነሽ መካሽን እጅግ በጣም በተቀራረበ ጊዜ ተተኩሳ ያሸነፈቻት በ22312 ሴኮንድ ነው የራሷን ፈጣን ጊዜ ያሻሻለችበት። ይሁን እንጂ ታዲያ ከሁለተኛዋ ከድንቅነሽ ጋር የተሰጣት ሰዓት ተመሳሳይ ነው፣ እኩል 2:23:12። ፖዲየሙን በሶስተኝነት ጨርሳ የተጋራችውም የኢትዮጵያ አትሌት ናት። ኮረን ጀሌላ ትባላለች። ጥሩ ልምምድ አድርጌ ስለነበር ከቀዳሚዎቹ ሶስቱ አንዷ እሆናለሁ እንጂ በአሸናፊነት አጠናቀቃለሁ የሚል ግምት አልነበረኝም ብላለች ጉሉሜ ቶሎሳ። የወንዶቹን ኬንያዊው ጁልየስ ቼፕኮኒ የሴቶቹን ኢትዮጵያዊቷ እህቴ ብዙ አየሁ ያሸነፉበትን የቬኒስ ማራቶን እንቀጥለን። ሰላሳኛውን የቬኒስ ማራቶን በሁለት ሰዓት አስራ አንድ ደቂቃ ከዜሮ ስምንት ሴኮንድ በሆነ ጊዜ በአንደኝነት ጨርሶ የገባው ኬንያዊው ጁልየስ ቼፕኮኒ ሌሎቹን ሁለቱን ያገሩ ኑሯጮች ሮበርት እንዲዋንና ኢማኑኤል ሲኩኩን አስከትሎ ነው። ሰላሳ አምስተኛው ኪሎ ሜትር ላይ እንዲዋ ከቀሪዎቹ አስራ ሦስት ሴኮንድ ልዩነት ፈጥሮ ታይቷል። በዚያው ፍጥነቱ ቀጥሎ ነው በአንደኝነት ሊያጠናቀቅ የቻለው። በ2012 ባርሴሎና እንዲሁም በ2014 ታይፒ ላይ ካሸነፍ ወዲህ በማራቶን ድል ስቀዳጅ የዛሬው ሦስተኛ የመሆኑ ነው። ስድስት ወንድሞችና ሁለት እህቶች አሉኝ። በዛሬው ውድድር ላይ ያደረግኩት ፍጥነት እየቀነሰ በመጣ ጊዜ መፈት ለክን ነው ብሏል። ሮበርት ዲዋ ለጋዜጠኞች ሲናገር በሴቶቹ የቬንስ ማራቶን በአንደኝነት የገባችው እህቴ ብዙ አየውናት ሁለቱም ማለት ዲዋና እህቴ ከዚህ ቀደም አስር ጊዜ በማራቶን ሲካፈሉ እህቴ ከአስሩ በስድስቱ አሸንፋለች። በጠቅላላው ስምንት ሺ ሯጮች ተሳታፊ ሆነዋል፣ በትላንቱ የቬኒስ ኢጣሊያ ማራቶን። አትሌቲክሱን በዚሁ ላብቃ። ለእግር ኳስ ስፖርት ዜናዎች ወደ አዲስ አበባ ሊወስዳችሁ ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል መስመር ላይ እየጠበቀ ነው። መቀጠል ትችላለህ ገዛ። አመሰግናለሁ ሰለሞን። የኢትዮጵያ ብሔራዊ እግር ኳስ ቡድን ዋልያዎቹ በመጨረሻ ማጣሪያ ጨዋታ የቡሩንዲ አቻውን በአጠቃላይ ውጤት ሶስት ለሁለት አሸንፎ በሁለት ሺ አስራ ስድስት ሩዋንዳ ላይ በሚደረገው የቻን አፍሪካ ዋንጫ ማለፉን አረጋግጧል። ባለፈው ሳምንት የቡሩንዲ ብሔራዊ ቡድን ቡጁምቡራ ላይ የኢትዮጵያ ብሔራዊ ቡድንን ሁለት ለባዶ ማሸንፉ ይታወሳል። የኢትዮጵያ ብሔራዊ ቡድን ማን ከማን ያንሳል ብለው በእልህ ተነሳስተው ትናንት አዲስ አበባ ላይ የሳምንቱን ሽንፈታቸውን ገልብጠው ምንም ጎል ሳይገባባቸው በሶስት ለባዶ አወራርደዋል። አሰልጣኝ ዮሐንስ ሳህሌም የድሉ ባለቤቶች ከአሰልጣኞቹም የበለጠ መመስገን ካለባቸው ተጫዋቾቹ መሆናቸውን በትናንትናው የፕሬስ መግለጫ ላይ እንዲህ ተናግረዋል ከምንም በላይ ሞት ት ያደረጋቸው የኢትዮጵያ ሕዝብ ሀገር ያለባቸው ያንን ሀገር ለመወጣት ሲል ያላቸውን ውላላት ማሰብ እንደሚችሉ እንደሚገባቸውም ስላወቁ ከምንም በላያ ነው። የሀገር ፍቅር ና ለማሊያ ለባንድራ ያላቸው ፍቅር ነው እንደዚህ ምሳ ያደረጋቸው ና ሙሉ ክሬዲት ለነሱ ነው መሰጠት ያለበት፣ ለእኔ አይደለም፣ በአሰጣኞች አይደለም። በስዩም ተስፋዬ የመጀመሪያው አጋማሽ አንድ ለባዶ ረፍት ከወጡ በኋላ ተረፍት መልስ ጋቶ ቺፓ ነው በጨዋታና በፍጹም ቅጣት ሁለት ጎል አስቆጥሯል። በሌላ በኩል ደግሞ የኢትዮጵያና የጋና ከሀያ አመት በታች ሴቶች ብሔራዊ ቡድን ከትናንት በስቲያ ቅዳሜ አዲስ አበባ ላይ ያደረጉት የመጀመሪያ ጨዋታ ሁለት ለሁለት በአቻ ውጤት ነጥብ ተጋርተዋል። ጥቁር ልዕልት በሚል የሙገሳ ስማቸው የሚታወቁት የጋና ወጣት ብሔራዊ ቡድን የዋዛ አልነበሩም። ገና ጨዋታው ተጀምሮ አምስት ደቂቃ ባልሞላ ጊዜ ነበር ጎል አግብተው የትንንሾቹን ሉሲዎች ቀልብ የገፈፉት። ትንንሾቹ ልጆችም ጨዋታው ቀስ በቀስ ተቆጣጥረው በልማደኛዋ ጎል አዳኝ ሎዛ አበራ ከርቀት አክርራ የላከችው ኳስ የጎል አግዳሚውን ውስጡን ገጭቶ መስመሩን አልፎ ነጥሮ ወደ ሜዳው ቢመለስም ፈጣኗ የኡጋንዳዊት ዳኛ ጎሉን አጽድቀው አቻ ሆነዋል። በማራኪ ግቦች ተመልካቹን በደስታ ያስጨፈረችው ሎዛ በሶስት ጨዋታ ስድስት ጎል ማስቆጠሯ በኢትዮጵያ ሴቶች ቡድን ውስጥ የተገኘች አስገራሚ ክስተት ሆናለች። ከእረፍት መልስ ግን የጋና ልዕልቶች ጠንከር ብለው ጀምረው በጨዋታም በጥንካሬም በልጠው ታይተዋል። ሁለት ተጫዋቾች ቀይረው በማስገባትም ባደረጉት የማጥቃት ጫና ሁለተኛ ጎል አግብተዋል። በሁለት አቻ ነጥብ ተጋርተው መውጣታቸውም ከሁለት ሳምንት በኋላ ልዕልቶቹ ሉሲዎቹን አክራ ላይ ስለሚያስተናግዱ በሜዳቸውና በደጋፊያቸው ፊት የተሻለ እድል አመቻችተዋል ማለት ይቻላል። አሰልጣኛቸውም በመልሱ ጨዋታ በሜዳችን የተሻለ ምላሽ እንሰጣለን ሲሉ መለስተኛ ዛቻ ሰንዝረዋል። በአውሮፓ የውስጥ ሊጎች ከጊዜ አንጻር የተወሰኑ ውጤቶችን ለመጥቀስ ያህል በተወዳጁ የእንግሊዝ ፕሪሚየር ሊግ አርሴናል ኤቨርተንን፣ ዌስትሃም ዩናይትድ ዌስት ብሮም አልቤንን በተመሳሳይ ሁለት ለአንድ አሸንፈው ግልጽ ቀናቸው። በጉጉት የተጠበቀው የሁለቱ ማንቸስተር ጨዋታ ያለ ጎል ባቻ ተጠናቋል። የማንቸስተር ሲቲ እና ማንቸስተር ዩናይትድ ግብ ጠባቂዎችም ጎል መሆን የሚችል ኳሶችን በማክሸፍ ድንቅ ብቃታቸውን ጎልቶ ታይቷል። ተደንቀዋልም። ሌሎች ጨዋታዎችን ተካሂደዋል። በደረጃ ሰንጠረዡ ማንቸስተር ሲቲና አርሴናል በጎል ተበላልጠው በእኩል ሀያ ሁለት ነጥብ አንደኛና ሁለተኛ ናቸው። በእኩል ሀያ ነጥብ ደግሞ በጎል ተበላልጠው ሶስተኛና አራተኛ የሆኑት ማንቸስተር ዩናይትድና ዌስትሃም ዩናይትድ ናቸው። በስፔን ላሊጋም መሪዎቹ ሪያል ማድሪድ እና ባርሴሎና ተጋጣሚዎቻቸውን በተመሳሳይ ሶስት ለአንድ ሲረቱ ሉዊስ ሱዋሬዝ ለባርሴሎና ሶስቱንም አግኝቶ ሃትሪክ አስመዝግቧል። በጉዳት ያልተሰለፈውን የሜሲ ሚና ሱዋሬዝ እና ኔይማር እየተፈራረቁ በመወጣት ላይ ይገኛሉ። አትሌቲኮ ማድሪድ ቫሌንሲያን ሁለት ለአንድ ረትቷል። በደረጃ ሰንጠረዙ ሪያል ማድሪድ እና ባርሴሎና በእኩል ሀያ አንድ ነጥብ በጎል ተበላልተው አንደኛና ሁለተኛ አትሌቲኮ ማድሪድና ሴልታ ቪጎ በአስራ ዘጠኝና አስራ ስምንት ነጥብ ሶስተኛና አራተኛ ሆነው ተከታትለዋል። የሆነው በኔ በኩል ያለው ሰለሞን ገዛ ይንጾ መስቀል ነበር። ከአዲስ አበባ አመሰግናለሁ። በዚሁ እናብቃ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።